በጉሩማጫዋ ስልት ይታወቃል። የልዩ ልዩ ሙዚቃ መሳሪያዎች ተጫዋችና አቀናባሪም ነው። በመካከለኛው ምዕራብ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት በመንትዮቹ የሚኒያፖሊስና ሴንት ፖል ከተሞች የሚገኝ አንድ የኢትዮጵያውያን የኪነጥበብ ቡድን የአመቱ ምርጥ ሰው ሲል ለእድሜ ልክ ስራዎቹ ያወደሰው እውቁ ድምፃዊ ተሾመ አሰግድ የአክብሮት ሽልማቱን የሰጠው ይህ ቡድን ደግሞ ፍኖተ ጥበብ ማዕከል ይሰኛል። ይህንኑ መነሻ በማድረግ የጋበዝናቸው እንግዶቻችን አቶ ሙርጌታ ራያ የማዕከሉ ሊቀመንበር ሲሆኑ ታዋቂ የመድረክ ሰውና እስከ ዛሬ ሶስት ዓመት ግድም ድረስ በመምህርነት ያገለግል የነበረው ስራፌል ወንድሙ የቦርድ አባል ነው፣ ለውይይቱ ተገኝተዋል። ተሸላሚው እውቁ ድምፃዊ ተሾመ አሰግድም በስልክ መስመር አብሮናል። ከተሾመ ተወዳጅ ዜማዎች ታዲያ በአንዱ ብንንደረደርስ። የኩባያ ወተት ዜማውን ለመንደርደሪያ ያህል ነበር። በመጠኑ የሰማ ነው፣ አድማጮች ቆየት ብለን በቃለ ምልልሱ ዘለግ አድርገን እንደምንጫወተው ተስፋ አድርጋለሁ። አሁን ከፍኖተ ጥበቦችና ተሾማ ስግድ ጋር ወደምናደርገው ቆይታ እንግዶች፣ የሁላችሁንም ለጊዜያችሁ አመሰግናለሁ። ድርጅታችሁ ማን ምን እንደሆነ እንዴት እንደተጀመረም ወደ ኋላ መለስ ብላችሁ ትገልጹልናላችሁ። እስኪ ለዚህ ሁሉ መነሻ ወደ ሆነው ጉዳይ እንሂድ። ፍኖተ ጥበብ በቅርቡ ተሾማ አሰግድን ከግማሽ ምዕተ ዓመት በላይ ለዘለቀ ሙያዊ አስተዋጽኦ የኪነ ጥበብ አስተዋጽኦ ክብር ሰጥታችኋል። አቶ ሙሉጌታ አርአያ የፍኖተ ጥበብ ማዕከል ሊቀመንበር አቤት፣ እርስዎን ላስቀድም። እሺ፣ ተሾመን እንደመረጣችሁት በማህበረሰብ ውስጥ ላቅ ያላ አስተዋጽኦ ያደረጉ ሰዎችን የማክበሩ ባህልስ የቆየ ነው ወይ? ስለ ድርጅታችሁም እናወጋ የፍነተ ጥበብ መካከል የተመሰረተው የዛሬ አስር አመት በሁለት ሺ አራት ላይ ነው። አምስት ግለሰቦች ናቸው የመሰረቱት። ዛሬ ብዙ አባላትና ደጋፊዎች አሉት። ፍነተ ጥበብ በአጠቃላይ የጥበብ ስራቸውን ለማቅረብ ለሚሹት መድረኩን ማመቻቸት፣ ብራቸው የነጠፈባቸውን ለመቀስቀስ ጥረት ማድረግ ነው። ከዚሁ ጋርም ታዳጋይ ህጻናትንና ወጣቶችንም ለማሳተፍ እየሞከርን ነው። ወደ አስረኛው አመት ባህላችን ስንመጣ ይሄ ለእኛ ትልቅ እርምጃ ነው። ለየት ባለ መልኩ ለማክበር ሞክረናል። በሀገራችን የኪነ ጥበብ ጉዞ ውስጥ ጉልህ አስተዋጽኦ ያበረከቱትን ማስታወስና በህይወት እያሉ ማመስገን ባህል እንዲሆን ለማስለመድ ነው ዋናው አላማችን። የአርቲስት ተሾመ እውቅናም ከዚሁ አንጻር የሚታይ ነው። ግሩም ተሾመ በሰራቸው ስራዎች ውስጥ በተለይ ደግሞ በዚህ ስነ ሥርዓታችሁ ላይ ስራፌል ወንድሙ ያቀረብከውን ቅጂ አግኝቻለሁኝ። ለአንተ ደርሶ አዲስ ከፍታ ለመስጠት ሳይሆን መጪውም ትውልድ ስምህን ሲዘክር እንዲኖር ለመጠቆም በርከት ያሉ ቁም ነገሮችን ታነሳለ። አይናማዎች ነን የምንለው እኛ የሚችሉ አካል ጉዳተኞችን እንዳይችሉ በምናንጓጥጥበት በምናደናቅፍበት ዓለም ትላለ። በመንደርደሪያ ውጣ ወረዶችን አልፈ ለአይነ ስውራን ወገኖቻችን ብቻ ሳይሆን ለሁሉም የጽናት ተምሳሌ መሆንህን ተረድተን ለወጣ ኪነ ጥበብ ሰዎች መነቃቂያ መሆንህን መስክረን ነው ዛሬ በዚች ምጥን በሐሳቧ ግን ትልቅ በሆነች የማኅበረሰባችን መድረክ ልናከብርህ ልናነግስህ የወደድን ነው ትላለ። እስኪ ተሾመን ያከበራችሁበትን እንዳንተ አነጋገርም ያነገሳችሁበትን የተሾመን ስራ በጣም ግሩም አድርገህ በምታስታውስበት ጽሁፍህ ዋና ዋናውን እስኪል አድማጮች እናካፍል። አዎ ቀደም ሲል አቶ ሙልጌታም እንደገለጸው ሁል ይሄ አክብሮት ዛሬ በተሾመ ብቻ የተጀመረ አይደለም። ከዚህም በፊት ፍኖተ ጥበብ የአመቱ ታላቅ ሰው የሚላቸውን ሰዎች እያመጣ ያከብር ነበረ እና በዚህ አመትም ደግሞ ተሾመን ማክበር መቻል አለብን። አንደኛም እዚህ ከኛ ማህበረሰብ ጋር ነው የሚኖረው በሚኒያፖሊስ ሴምፖል ትዊን ሲቲስ በሚባለው የሚኔሶታ ግዛት ውስጥ የሚኖር አንጋፋ አርቲስታችን በመሆኑ ይህንን አመት በመንተራስ ብቻ ሳይሆን የህይወት ዘመን አክብሮት ነው ለመስጠት የሞከል ነው። እኔ በግሌ እዛም ላይ ደግሞ ማንሳትም እንደ ፍኖተ ጥበብ ማዕከልነታችን እና እኔም የዛ አካል እንደመሆነ ማንሳት የፈለግነው ነገር ምንድን ነው? በዋናነት በእውነት አንተም በመግቢያው ላይ እንደገለጽከው ከዛ ጽሁፍ ላይ ተንተርሰህ በሀገራችን በብዙ ቦታዎች ነው ጭቆናዎች የተንሰራፍተው የምናያቸው እና የጾታ ጉዳይ አንዱ ቢሆን፣ ሌላው ደግሞ የአካል ጉዳተኝነት ጉዳይ አንዱ ነው። በሚገርመን ሁኔታ ኪነጥበብ እነዚህን ነገሮች በማስፋፋትም ሊያግዝ ይችላል። ጭቆናን በማራባትም ሊያግዝ ይችላል። እንደገና ደግሞ ውስጡ ኪነጥበብ ቤት ውስጥ ደግሞ ገብተህ ስታየው ደግሞ እዛ ውስጥም ጭቆናዎች አሉ። እርግጥ ነው ካለለት ደግሞ ኪነ ጥበብ አልፎ እነዚህን ጭቆናዎች እና አስተሳሰቦች እና ተግባራት ሊፈነቅል ወይም ደግሞ ያ የተዛባ የተዛነፈ ነገር እንዲስተካከልም ሊጠር ይችላል ማለት ነው። በዚህ ረገድ በእውነት አርቲስት ተሾመ አሰግድ እጅግ የማከብረው እና የማደንቀው አርቲስት ነው። እሱ ያለፈባቸውን የህይወት መስመሮች ተከትለን ስናልስ በእውነቱ በሚያስደንቅ ሁኔታ ብዙ ተግዳሮቶችን ነው እየታገለ ሲያልፍ የነበረው እና ለምሳሌ ከሕይወት ውስጥ የነበረውን አንድ ታሪክ ለማንሳት ጀርመን ሀገር ሄዶ ለሁለት አመት ከስድስት ወር የፒያኖ ጥኝትና ራሱ ፒያኖ ደግሞ እንዴት ይሰራል የሚለውን ትምህርት ተምሮ ከመጣ በኋላ የያሬድ ሙዚቃ ትምህርት ቤት ሄዷል። የተለያዩ የቲያትር ቤቶችን አንኳኩዟል። ግን በወቅቱ ኢትዮጵያ ውስጥ በዛ ዘርፍ የተማረ አንድም ሰው ሳይኖር ያንን ተምሮ የመጣን ሰው ለምንድነው እዛ ሰዓት ውስጥ የነበሩት የኪነ ጥበብ ተቋማት ያልተቀበሉት ብለን ብናይ፣ የምር ስሩ ቢመዘዝ እንዲህ አይነት አካል ጉዳተኞችን የማግለል ነገር እናያለን ማለት ነው። ወደዚህ ከመምጣቴ በፊት የዛሬ ሶስት አመት ነው ለትምህርት የመጣሁት እና አንድ ወርክሾፕ ላይ ተሳትፌ ነበረ። እንዴት ነው የበተለይ አይነ ስውራን ማየት የተሳናቸው ነው የሚባለው ኢትዮጵያ ውስጥ በአሁኑ ሰዓት ራሱ ስያሜው ራሱ በእውነት በትልቆ የሚያነጋግር ነው። ግን ተሾመ ብዙ ጊዜ አይነ ስውራን የሚለውም ነገር የማይጎረብጠው ስለሆነ እሱን እጠቀማለሁ። በዛም ላይ ደግሞ ማየት የተሳነው የሚለው ቃል አንዳንዴ የምር ማየትን በተለየ መልኩ ማየትን ይከልል ይሆን። ስለምን ያንን የምጠቀመው ከተሳሳትኩ ይቅርታ እጠይቃለሁ እና በዛ ውስጥ እንግዲህ ተሾመ መጥቶ ብዙ ነገሮችን ሊሰጥ ሲሞክር ተግዳሮቶች ገጥመውታል እና የነገርኩት ወርክሾፕ ላይ ደግሞ በትልቁ ዓይነ ስውራን የሆኑ የሙዚቃ ፍላጎት ያላቸው ሰዎች ለምንድን ነው ወደ ሶስተኛው ተቋም ወይም ደግሞ ተርሸሪ ለቨል ላይ ወጣለው ከፍተኛ ትምህርት ተቋም ገብተው እንዳይማሩ የሚከለክለው ነገር የሚለውን ወርክሾፕ ተካሂዶ በቅርቡ ይመስለኛል በሮች እንደመከፈት እያሉ ነው እንግዲህ ይታይ። እነ ተሾማ ያለፉባቸው ደግሞ ብዙ ውጣ ውረዶችን እንዲሆንን ማሰብ እንችላለን። ግን ተሾመን እና ተሾመን የመሰሉ ማየት የተሳናቸው ወይም ዓይነ ስውራን ወገኖቻችን ግን በዛ ሳይደናቀፉ ብዙ ነገር ሌላ በር እየከፈቱ እያንኳኩ መቆም ብቻ ሳይሆን ለራሳቸውን በር እየከፈቱ አልፎ ተርፈው ዛሬ የተሾማ አሰግድን ዜማዎች እያዜሙ እውቅናን በማትረፍ ላይ ያሉ ወጣቶችን እናያለን። እሱን ወደ በኋላም የእሱን ተምሳሌትነት በተለይ አዳዲስ ወጣቶች ራሱ የእሱን ዜማዎች እያዜሙ እየመጡ ዕውቅናን እያተረፉ ነው እና እዛም ጋር በሌላ ደረጃ ልናከብርበት የምንችለው ነገር አለ። እሱም ምንድን ነው? ከአዲሱ ትውልድ ጋር እጅ ለእጅ ተያይዞ ይቅርታንም ሰጥቶ የመቀጠለንም ነገር እያስተማረን ነው። ግን የመነሻ ነጥቤ ምንድን ነው? ተሾመ ይህንን ሁሉ ተግዳሮቶች አልፎ ለዓይነስውራን ወገኖቻችን ብቻ ሳይሆን ዓይናማዎችም ለሚባሉትና ብዙ እድል ወይም ኦፖርቹኒቲ ላላቸውም ሰዎች ተምሳሌት ሆኖ እየቀጠለ ያለ ነው እና ይህን ይህንን ስናይ በእርግጥም እሱን ማክበር ግዴታችን ይሆናል። እሱን ማክበር የኛ ክብር ሆኖ ነው ያገኘነው። መልካም ምክንያታችሁን ብቻ ሳይሆን የሰራውን ስራ ጨለፍ አድርጋችሁ እያሳያችሁን ነው። ማስተዋወቅ የማይፈልገውን እውቅ የኪነ ጥበብ ሰው ቀደም ብላችሁ ስራዎቹንና ለምን እንዳከበራችሁ የተገለጻችሁትን። ተሾማ አሰግድም በርካታ ስራዎች ሰርቷል። ምናልባትም ዋና ስራ በምትባለው በኩባያ ወተት የእሱን ድምፅ እናገኛለን። yellow, my in me Thunder, I'm pretty hard, and I'm under

ቀደም ብለው በውይይቱ በአቶ ሙሉጌታም በስራ ፊልም የተነገሩትን ሰምተሃል። በሥነ ሥርዓቱ ላይም ብዙ የተባለ ይመስለኛል። ከሀምሳ ዓመት በላይ በኪነ ጥበብ ዓለም መቆየት ሙሉ ዕድሜን ማለት ይቻላል። ዕድሜም ተገልጿል። ስልሳ ሶስት ዓመትህ ነው ዛሬ ምን ተሰማህ? አንተ ለነገሩ በክብር እንግድነት ነበር የተጋበዝኩት። ያልጠበቅኩት ነገር ነው። ውጭ ብዬ ምንም ካላስብ ዝም ብዬ ከሌሎች የክብር እንግዶች ከዲሲ አርቲስት አለም ፀሐይ እና አርቲስት ተመስገን መጥተው ስለነበር ከእነሱ መካከል ነበር ቁጭ አልኩት እና በሚደረገው ስነ ስርዓት እየተደሰትን፣ በፕሮግራሙ እየተጫዋወተን፣ ሀሳብ ሀሳብ እየተለዋወጠን እያለን በድንገት ነው ስሜ የተጠራው እና አርቲስት እንግዲህ ብዙ ጊዜ መድረክ ላይ ደፋር ነው፣ ምንም አይፈራም። ዘፈን ሲመጣ ግዴ የለኝም ግን፣ በዛች ደቂቃ በጣም ነው የደነገጥኩት፣ እጅና ግሬ የተሳሰር። በዚህ አጋጣሚ ግን አንድ ሳልገልጸው እንዳላልፈ የምፈልገው ነገር ስላለ እድል ከሰጣችሁኝ፣ ፍኖተ ጥበብ የሚባለው የዚህ የግጥምና የድራማ ስብስብ ወይም ደግሞ ጥንቅር ወጣቶችን ከማይሆኑ ቦታ ወደ መድረክ ስነ ጽሑፍ ወደ ድራማ ይስባል። ወጣቶቹን ብቻ ሳይሆን አሉላ ህጻናት ነበሩ እና እነዚህ ህጻናት በዚህ እድሜ ከአስር አመት ጀምሮ ያሉ ህጻናት በዛ እድሜ ውስጥ የሚያቀርቡት ጽሑፍና የሚያቀርቡት ሀሳብ፣ የሚመልሱት ጥያቄ በጣም በሚያስገርም ሁኔታ በሌሎች ከተሞች አሜሪካ ውስጥ ባሉ በኢትዮጵያውያን መንደር ማለት ኢትዮጵያውያን በሚኖሩባቸው ከተሞች በብዛት ተካፊ ያለው እንደዚህ አይነት አይቻለውቅም። እውነት ነው የምናገርና በዚህ አጋጣሚ ፍኖተ ጥበብን እጅግ በጣም ከፍ አድርጌ ማመስገን እወዳለሁ። ከክል ሳይሆን በትክክል የታዘብኩትን ነገር ነው። የከተማህን አስበልጠህ እንዳልሆነ እርግጠኛ ነህ አቤት የከተማህን አስበልጠህ እንዳልሆነ እርግጠኛ ነው እያልኩ እንግዲህ እናንተ ጋር አሁን ያለውን አላውቅም። እኔ ዋሽንግተን ዲሲ አስር ዓመት ተቀምጫለሁ አላጋጠመኝም ነበረ። እንደገና ሌሎች ሌሎች ከተሞች ስሄድ እንደዚህ አይነት አላጋጠመኝም። በጣም በሚያስገርም ሁኔታ ነው የሚያቀርቡት። ድፍረታቸው፣ ድምጻቸውን ጮክ አድርጎ የመናገር የማንበብ የተሰጣቸውን ስራ የመስራት በቲያትር በድራማ መልክ የማቅረብ ብዙ ቤቱ የዛን ቀን ሙሉ ቤት ነበረ። የብዙውን አቴንሽን ነው የወሰዱት እነዚህ ህፃናት እና በጣም የሚበረታታ ነገር ስለሆነ በዚህ አጋጣሚ ሌሎችም በዚህ ሙያ እንዲገፉ እንትልላለሁ። እና በተረፈ ግን ወደ እኔው ለመመለስ እንዳልኩት እጅግ ሬን የተሳሰረው ለማንኛውም፣ በዚህም አጋጣሚ እኔን ቁም ነገር አድርገው በአይነ ስውርነት ደረጃ ብዙ ነገር አለ እዚህ ሀገር። በተለይ ለውጭ ዜጋ ለኢትዮጵያውያን፣ ለእኛ በጣም አስቸጋሪ ነው። አካባቢውን ብንለምደውም እንኳን ሜንስትሪም ውስጥ ገብቶ ለመቀላቀል ወይም ደግሞ በሙያ በሙዚቃ መድረክ ላይ ትርኢት ለማሳየት መሞከር ቀላል ነገር አይደለም። እንደተባለውም በእርግጥ በድሮውም ቢሆን ከእኔ የእኔ ጥረት የነበረው የሬድ ትምህርት ቤት ሙዚቃ ለመማር ጃኖ ፈቅደውልኝ ሄደህ ተማር ተብዬ ስሄድ ትምህርት ቤቱ አልተቀበለኝም። ግን በትርፍ ጊዜ ፕሮፌሰር አሸናፊ ከበደ እና አቶ አለማየሁ ፈንታና አቶ መላኩ ገላው የመሰሉ በትርፍ ጊዜያችን የሄድን ያሬድ ሙዚቃ ትምህርት ቤት እንድንለማመድና እውቀት እንድንገበይ ረድተውናል። ማለት ጥቂት አይነ ስውራን ተመርጠን በወቅቱ ግን እንዳልኩ በዚህ ሙያ እኔ እንግዲህ ከዛ ሁሉ ተጋፍቼ እዚህ ደረጃ በመድረሴ ኪነ ጥበብ እውቅና ሰጥቶኝ ሙዚቀኞች ተርታ መድቦኝ ሲሸልቡኝ ብዙ ማድረግ እንደሚጠበቅብኝ ያውቃለሁ። ግን እነሱ ስላከበሩኝ እጅግ በጣም ነው የማመሰግነው። በተለያዩ የሙያ ዘርፎች ኪነ ጥበብን ጨምሮ ላቅ ያለ አስተዋጽኦ ለማህበረሰብ ያበረከቱ ሰዎችን ማክበር ቀደም ብሎ በአቶ ሙልጌታ በመግቢያው እንደተጠቀሰው የአክብሮት ባህሉም ራሱ እንዲዳብር ከሚፈለገው ጋር ተዳምሮ ትልቅ ስራ መሆኑን ያሳያል። ተሾመ ስድስት የሙዚቃ አልበሞች ከዚህ ቀደም አውጥተሃል፣ ከሌሎች ጋር የተጫወትካቸውን ጨምሮ የሙዚቃ መሳሪያ የምትጫወታቸው እነኚህ ሁሉ መሆናቸውን ቀደም ብዬ በጠቀስኩት ሱራፌል የማስታወቂያ ካቀረበው ነው የተረዳሁት እንጂ እነኚህን ሁሉ መጫወትን አላውቅም። ለአድማጮች ላካፍል፦ ክራር፣ መሰንቆ፣ ዋሽንት ከአገር ውስጥ የሙዚቃ መሳሪያዎች ትጫወታለህ። አኮርዲዮን፣ ፒያኖና ኪቦርድ የመሳሰሉትን ትጫወታለህ። ለጥላሁን ገሰሰ አልማዝናይቼ ያለቀሰ ሲስ፣ ውቢት ህይወቴ ነሽን አቀናብርሃል። ቴዎድሮስ ታደሰ ሉባንጃዬ በሚለው ካሴቱ ላይ እንዳቀናበርክ በዚህ ላይ እዚህ ላይ ተቀምጠዋል። ድምፃዊ ነህ፣ የሙዚቃ አቀናባሪ ነህ፣ ሙዚቃ መሳሪያዎችን ትጫወታለህ። የቱ ይቀድማል ለአንተ? ለእኔ ድምፃዊነት ይቀድማል። ለምን? ከልጅነቴም ጀምሮ በድምፅ ነው የጎለበትኩት። በድምፃዊነት ነው መጀመሪያው ዝንባሌ ከፍተኛ ያለው በድምፃዊነት ነው የጎለበትኩት። የሙዚቃ ዝንባሌ መጀመሪያ በድምፃዊነት ነው፣ በሁለተኛ ደረጃ መጫወት ነው። ማቀናበሩን ግን ከሌሎቹ ጋር በመሆን ነው የማቀነባብረው ብቻዬን ሳይሆን ከሌሎቹ ጋር በመተባበር ነው የእኔ አስተዋጽኦ ያለበት አለ። ሌሎቹም ደግሞ እንደዚሁ አስተዋጽኦ ያላቸው ሰዎች፣ ከኔ ጋር የሚጫወቱ ጓደኞቼ ወይም የሙዚቃ መሳሪያ ተጫዋች ባልደረቦቼ ያግዙኛል። በአብዛኛው ግን በድምፃዊነትና በመጫወት በዚህ ቅደም ተከተል ነው የሚሄደው። መልካም። ቅድም የጠቃቀስናቸው የቴዎድሮስ ታደሰ ልባንጃ ያለበት ላይ ተሳትፈሃል ኪቦርድ ሴንቲሳይዘር በመጫወት እና አንዳንዴ ደግሞ ከኔ የሚጠበቀውን ሀሳብ በማቅረብና በማካፈል ሙሉን ካሴት ኢትዮ ስታር ባንድ ጋር ነው አብረን የሰራ ነው። በእርግጥም አድማጮች በዚህ ሰዓት ውይይታቸውን የሚከታተሉ የሚያውቁ በድምፃዊነትህ ነው በርከት ያሉ ስራዎች አሉ። ረጅም አመት ያስቆጠረውን ሸክላ በሚታተምበት ጊዜ የተጫወት ከሆነ ትዝታ ይጨምራል። ኋላ ላይ ድጋሚ መጫወት እድል ኖር ሆን አላውቅም። የኩባያ ወተት ከሌሎቹ ጎልቶ ይታያል። እነደርባባይ ከራሄል ዮሐንስና ከሌ አስተባበል በዛ ወርቅ ጋር የተጫወትካቸው ስራዎችም እንዳሉ እረዳለሁ። ተሾመ ያንተን ምርጫ ላስከትልና ወደ ሱራፍ የለለም የኔም ምርጫ ብዙ ጊዜ ሰው ያልሰማው በተለይ ደርባባዬ በጣም የምወደው ነው። ለምን አርቲስቶቹ ሲሰሩት ይሄንን ሙዚቃ በስሜት ነው። ዜማውን አበበ መለሰ ነበር የሰራው፣ ግጥሙን ይልማ ገብረአብ ሲሰራው በተመስጦ ነው እና ያንን ጨዋታ በምንጫወትበት ጊዜ እኔ ራሴ የተለየ አለም ውስጥ ነው የምገባው። ብዙ ጊዜ ሰው የሚጠይቀው የኔ አካልን ወይም ደግሞ የኩባያ ወተትን ነው። ግን ደርባባይን በደንብ ለሚያዳምጥ ሰው መልእክት አለው፣ የሚያደርሰው መልእክት አለ። ከዛ በተረፈ እነ ዘራሴዋ አሉ፣ ከራሔል ዮሐንስ ጋር የተሰሩ ሙዚቃዎች አሉ። ለእኔ ግን ደርባባይ ነው በጣም የልቤን የሚያደርሰው ከአንተ እንጉርጉሮን ጀምርና ወደ ተቀረጸው እንሂድ። እስኪ ትንሽ ከድምፅህ የምንስማ፣ መድረክ ላይ ያላዩ በቅርብ ጊዜ ያላገኝሁም ድምፅህን ያስታውሱ እስኪ አንጎራጉርልን ዘችለው ተለያ ሰኛት ገላዬ መዝናኛዬ ናታፈስ ሰንባዬ የእኔም ሐዘን ጠበብኳል በላይ ብርባባዬ ሙዚቃ ሲኖረውና ደግሞ ዘፈኑ ሲዘጋጅ እንደ ድንገት ነው። ልክ ነው። አድማጮች የሚረዱት ይመስለኛል። ከተቀረጸ ጋር እናዋህድ ሙሉውን እንዲሰሙ። Layer, <laughs> fine. The ba'e, the ba'e, ba'e. the

To relax your the head the good. But you're the So,